አዲስ ቸኮልን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ አየር መንገድ በኤርትራ መንግሥት የተላለፈውን የበረራዎች እግድ ውሳኔ ምክንያት በተመለከተ ከሚመለከታቸው አካላት ጋር እየተነጋገረ መሆኑን አስታወቀ። የአየር መንገዱ የኮርፖሬት ኮሚኒኬሽን ኃላፊ ሀና ጥናፉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የኤርትራ ሲቪል አቬሽን ከሁለት ሳምንታት በፊት የበረራ ቁጥሩን እንድናሳድግ በደብዳቤ ያሳውቀውን ነበረ። አሁን ደግሞ በረራውን ሙሉ በሙሉ እንድናቋርጥ ሲነግረን ተደናግጠናል ብለዋል። የውሳኔውን ምክንያቶች በተመለከተ ከሚመለከታቸው የኤርትራ ኃላፊዎች ጋር እየተነጋገርን ነው ሲሉ አክለዋል። ገብረ ሚካኤል ገብረ መድን ቀጣዩን ይዟል። የኤርትራ ሲቪል አቪዬሽን ወደ አስመራ የሚደረጉ የኢትዮጵያ አየር መንገድ በረራዎች ከመጪው መስከረም 20 ቀን 2017 ዓ.ም ጀምሮ እንዲቋረጡ ወስነዋል። የሀገሪቱ ሲቪል አቪዬሽን የኢትዮጵያ አየር መንገድን ለሚጠቀሙ የኤርትራ መንገደኞች ዛሬ ረቡዕ ሐምሌ 17 ቀን 2016 ዓ ም በሀገሪቱ ጋዜጣ ላይ አውጥቶታል በተባለና በማህበራዊ ሚዲያ ላይ ሲዘዋወር በዋለ ማስታወቂያ በኢትዮጵያ አየር መንገድ ወደ ኤርትራ የሚደረጉ ሁሉም በረራዎች እንደሚቋረጡ ነው የገለጸው። ይህንን አስመልክቶ ዛሬ ከሰዓት በኋላ በማህበራዊ ትስስር ድረገጹ ላይ መግለጫ ያወጣው የኢትዮጵያ አየር መንገድ በበኩሉ የኤርትራ ሲቪል አቪዬሽን ከሶስት ቀናት በፊት ባለፈው እሁድ ሐምሌ 14 ቀን 2016 ዓ ም ይህን ውሳኔ በደብዳቤ እንደገለጸለት ጠቅሷል። ስለዚህ ጉዳይ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ አየር መንገድ ግሩፕ የህዝብ ግንኙነትና የኮርፖሬት ኮሚኒኬሽን ኃላፊ ሀና አጥናፉ ለአየር መንገዱ በደረሰው ደብዳቤ ላይ የእገዳው ምክንያቶች እንዳልተገለጹ ተናግረዋል። በሀያ አንድ ዜሮ ሰባት ሁለት ሺህ ሀያ አራት ላይ አንድ ደብዳቤ ደርሶናል። አንድ አንድ ሴንቴንስ ነች። በቃ ሱስፔንሽን ኦፍ ላይት ከሰፕተምበር ሰላሳ ጀምሮ የኢትዮጵያ አየር መንገድ በረራውን እንዲያቋረጥ ከሰፕተምበር ሰላሳ ጀምሮ ስንል አንድ እች የደረሰችን እንግዲህ እሱን ስንመለከት ምንድን ነው ለምንድን ነው የሆነው እያለን ኤሪያውንም እዛ ያለውን የኛ ንስሳት አለ ጉጌታ ይባላል እሱንም በዚህ ቦልባርበት ምክንያቱን ለማወቅ ነበር እየሰራን የነበረው። የኤርትራ ሲቪል አቪዬሽን አውጥቶታል በተባለው ማስታወቂያ ግን ለበረራዎቹ መታገድ ምክንያቶች ናቸው ያላቸውን ጉዳዮች የጠቀሰ ሲሆን ከእነዚህ አንዱ አየር መንገዱ ተገቢነት የሌላቸው የንግድ ተግባራትን በመከተሉ ነው ይላል። በተጓዦች ላይ ምክንያታዊ ያልሆነ የበረራ ትኬት ዋጋ ይጨመራል፣ ስልታዊና የተደራጀ የሻንጣ ስርቆትም ይፈጸማል ሲል አየር መንገዱን ይከሳል። ተደጋጋሚ የበረራዎችና የሻንጣዎች መዘግየት እንደሚስተዋልም በማሳሰቢያው አመልክተዋል። እነዚህን እንደ መነሻነት የጠቀሰው የኤርትራ ሲቪል አቪዬሽን አየር መንገዱ ለነዚህ ችግሮች ካሳ አልሰጠም በማለትም ይተቻል። የኢትዮጵያ አየር መንገድ ችግሮቹን እንዲያስተካክል የተሰጡ ማሳሰቢያዎችም ውጤት ባለማምጣታቸው እዚህ ውሳኔ ላይ መደረሱን የሲቪል አቪዬሽኑ ማሳሰቢያ ይገልጻል። የኢትዮጵያ አየር መንገድ ግሩፕ የህዝብ ግንኙነትና የኮርፖሬት ኮሚኒኬሽን ኃላፊ ሐና አጥናፉ በበኩላቸው የእገዳው ውሳኔ ምክንያቶች ካለመገለጻቸውም በላይ ጉዳዩ ከሁለት ሳምንት በኤርትራው ሲቪል አቪዬሽን ከተላከልን ሌላ ደብዳቤ ይዘት ጋራ ይቃረናል ይላሉ ይሄ ዛሬ ሁለት ሳምንት አካባቢ በስምንት ይመስለኛል ጁላይ ስምንት ላይ ሌላ የተባሰልን ደብዳቤ ነበርና ያ ደብዳቤ ከዚሁ ከሲቪል አቬሽን ኦቶሪቲ የመጣ ነው። የኢትዮጵያ አየር መንገድ አሁን በሳምንት አስር በረራ ነበር የምናካሄ ደሳውን ደስ ከዚህ በኋላ ግን አስራ አምስት በረራ ማድረግ ትችላላችሁ ብሎ ለሳመሩ የተፈቀደበት ደብዳቤ ያለ ስር የነበረውን የበረራ ቁጥሩን በሳምንት ወደ አስራ አምስት እንዴት ምናሳድገው ምን አይሮት አይሮት ማነው ነው ስኬጁሉ እንደዚህ የሚለው እዛ ላይ ነው እየተረባረብንና እየሰራን የነበረው ከሁለት ሳምንት በኋላ ደግሞ እንደገና ይሄኛው ደብዳቤ ሲመጣ የአየር መንገድ በጣም የማሳስኖናል በጣም የሚያስደነግጠናል። ምክንያቱ ምንድን ነው የሚለውን ግን ከሚመለከታቸው ጋር አገ እየተነጋገርን ነው። በኢትዮጵያና በኤርትራ መካከል የተቀሰቀሰውን ጦርነት ተከትሎ ለሁለት አስርት ዓመታት ተቋርጦ የነበረው የኢትዮጵያ አየር መንገድ የኤርትራ በረራ መልሶ የተጀመረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት በ2010 ዓ ም ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።